አድማጮች አሁን ንጉሥ ያክልሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ ብቅ የሚልበት ነው ሰዓቱ። አሉላና አዲሱ ዛሬ የኔ መስኮት ሲከፈት አብሮኝ የሚገባው ያነበበ እውቀትን ጠገበ የሚባልለት፣ በእርግጥም ማንበብ ሙሉ ሰው ያደርጋል ተብሎ የሚነገርለት ኒውስ ዊክ እና ታይም መጽሔት ከጁ የጋዜጣ ጽሑፍ አቅራቢ ደግሞ ከደጁ የማይጠፋ ወለጋ ነቀምት ልክ የዛሬ ሰማንያ አምስት ዓመት በ1924 ዓ. ምት ተወልዶ እዚያው ነቀምት የአንደኛ ደረጃ ትምህርቱን ተምሮ ከጨረሰ በኋላ መምህራን ኮሌጅ ገብቶ ለሦስት ዓመት ሰልጥኖ ከንጉሠ ነገሥቱ እጅ ዲፕሎማውን የተቀበለ ባለሙያ ነው። መምህር ከሆነ በኋላ ደግሞ በነቀምትና በደብረ ብርሃን ከተሞች አስተምሯል። ከደብረ ብርሃን ወደ አዲስ አበባ አዛውረውት ሲመጣ አልፈለገም። ነገር ግን ሲዛወር ከልጅነቱ ጀምሮ በነበረው ዝንባሌ መሠረት ማስታወቂያ ሚኒስቴር በጋዜጠኝነት እንግሊዝኛው ክፍል ተቀጠረ። ለኢትዮጵያን ሄራልድ ጋዜጣ ይጽፍ ነበር። ከዛም እስራኤልና ሳይፕረስ ሄዶ ሙያውን በስልጠና አዳብሯል የኢትዮጵያ ድምፅ ዋና አዘጋጅ የዛሬይቱ ኢትዮጵያ ጋዜጣ ዋና አዘጋጅ ሆኖ እንዲሁም የወሎ ክፍለ ሀገር የፕሮግራምና የልማት ዋና ስራ አስኪያጅ ሆኖ በኃላፊነት ለረጅም ዓመታት ሰርቷል እኔ ያቀረብኩለት ጥያቄ ለመሆኑ ጋሽ ከቤ በእናንተ ዘመን በንጉሠ ነገሥቱ ዘመን ድሮ ድሮ ዛሬ እንደሚነገረው መጻፍና መናገር አይቻልም ነበር ነው ያልኩት። ማን ያርዳ የቀበረ፣ ማን ይናገር ከበዳኒሳ የነበረ አይቻልም። በጃነው ጊዜ እኛ እንደ ቅዱስ ነገር አድርገን የምናው የማንነካው ቤስክነትንና ጃነዌ እንጂ ስለቀረው ሁሉ ነቅፈን መጻፍ እንችላለን በሪሳንቀዝም ሆነ በሪፖርቲንግ ስለ ማንኛውም መጻፍ እንችን ነበር። ኢንፋክት ጋዜጠኞች የተከበሩበት ዘመን ቢኖር በኃይለሥላሴ ጊዜ ነው እና ክብር ነበረ። ማን ማንኛውም ሚኒስትር ቢሮ ተቀምጬ ጠርቼ አነጋግራለሁ። ቢሮ ድረስ ሄጄ ሳነጋግረው በሩ ድረስ መጥቶ ነበር የሚቀበለኝ ነበር። ለምሳሌ ያህል እንደ ልጅ እንዳልካቸው መኮንን ከፖሊስ አዛዦችም እንደ ጄኔራል ይልማሽ በሺ ሌሎችም ሌሎችም እኔ በምንም አይነት ችግር አልነበረኝም። እንደፈለግኩ ማንም ሚኒስትር፣ ማንም ጠቅላይ ገዥ ጋር ደውዬ አነጋግራለሁ። እየወጣሁም ኢንተርቪው አደርጋለሁ። ብዙ ጠቅላይ ገዢዎችን ኢንተርቪው አድርጌያለሁ። ሌላው በቀር አልጋ ወራሽን ደሴ እጄ ቤተ መንግስታቸው ውስጥ ኢንተርቪው አድርጌያቸዋለሁ። ከዛ ከዛም ተመልሼ ራስ እምሩን ኢንተርቪው አድርጌያቸዋሉ። ኃይለጊዮርጊስ ወርቅነን ኢንተርቪው አድርጌያለሁ። ዶክተር ሀይሌ ጊዮርጊስ የአዲስ አበባም ከንቲባ ነበሩ። አዎ፣ መጀመሪያ ደግሞ የአውራ ጎዳና ዋና ስራ አስኪያጁ በነበረ ጊዜ በጣም ግልጽ የሆነና ኢትዮጵያን የሚወድ ታላቅ የልማት ሰው ነበረ። ኃይለ ጊዮርጊስ ወርቅነ ለጃኖ ሰባ አምስተኛ ልደት በዓል ከጃኖ ጋራ ካደጉት ከኖሩት ራስ ምሩን በጃኖ ዘመነ መንግስት ተምረው ስልጣን ላይ ከወጡት ደግሞ ዶክተር ሀይለ ጊዮርጊስ ወርቅነን ኢንተርቪው አረኩኝ። እኔ ምናሴ ጋር፣ ዶክተር ምናሴ ሀይሌ በጣም የምንወደው ሚኒስትራችን ነበረ። ያከበረን ነበረ። ይንከባከበን ነበር። የመጻፍ ነጻነት ስም ይሰጠን ነበረ። በሆነ ሱ ከዚህ ችግር ደርግ ስመጣ ነው እኛ እጃችን የሳሰረው። እና በቃ እንደ ልብ ተጽፉ ነበር። ለምሳሌ አንድ ሰው የዜና አገልግሎት ሰው ሲነግረኝ አንድ ወሬ በስህተት እዛ ኢንተርናሽናል የዓለም አቀፍ የዜና ክፍል አለ፣ ተሳስቶ ወደ ሬዲዮ ሄዶ ያ ዜና በሬዲዮ ተነግሮ ጋዜጠኞቹ ይታሰራሉ። ያን ዜናውን ያስተላለፉት ዶክተር ምናሴ ኃይሌ ከማስታወቂያ ሚኒስቴር በእግር ሶስተኛ ድረስ መጥተው አስፈቱን ብሎኛል። እስከዚህ ድረስ ዶክተር ምናሴ በጣም ይደግፈን ነበረ። ጃኖ ጋ ያቀር በቀጥታ ጃኖ ጋ ያቀርበን ነበረ። ጠቅላይ ሚኒስትሩ ያውቁን ነበረ፣ ጠርተው ያነጋግሩም ነበረ። ችግር አልነበረንም በእውነቱ። ችግር የመጣው ደርግ ከመጣ በኋላ ስለ ሶሻሊዝም ብቻ ነው እንጂ የምጽፉት ስለ ሌላ ነገር መጻፍ አትችሉም ብሎ እጃችንን ያሰረው ደርግ ነው እንጂ በለስላሴ ጊዜ ብዙ ብዙ ነገሮችን ነካክተን ብዙ ነገሮችን ነቅፈን ንጹህ ነበረ ችግር አልነበረንም እና እኔ በጋዜጠኝነት ዘመን እጅግ የኮራውበት ና የተዝናናውበት የተደሰስኩበት ስራ ነበረ ጋዜጠኝነት ለኔ ህይወቴ ነበረ አንዳንድ ጊዜ ለምሳሌ ንጉሠ ነገስቱን የሚያስቆጣ ነገር ዜና ላይ ሲወጣ ወይ ጽሁፍ ሲወጣ ወይ ደግሞ ባለስልጣናቱንም እንደዚሁ ነካ የሚያደርግ ነገር ሲመጣ፣ ያው እንግዲህ ከቤተ መንግስት አካባቢ ቁጣው ይመጣል በሚኒስትሮቹ አማካይነት እናንተ ተጠርታችሁ ወደ እናንተ ይወርዳል። እና ያ ቁጣው ብዙ ጊዜ ግን የሚመጣው ይሄ እንደው ትክክል አይደላችሁም፣ ይሄን ለምን አላችሁ፣ ለምን እንዲህ አደረጋችሁ የሚለው ነው። ጥሩ ስሰሩ ግን ምስጋናው አይመጣም። ምንድን ነው የዚህ ምክንያቱ ምስጋና የማይመጣው ተብለው ሲጠየቁ አንድ ባለስልጣን ቤተ መንግስት ጸጥ ብሎ ከኋለ እንደ ምስጋና ነው የሚቆጠረው። ጋዜጠኛው ጥሩ እንደሰራ ትክክል ነው ግን ከዚህም በላይ እኛ ጃኖች በእውነቱ መልካም ነገር ከሰራ ጠብተው ያነጋግሩ ነበር ያመሰግኑ ነበር። እኔ ለምሳሌ በተማሪዎች ንቅናቄ ጊዜ የኢትዮጵያን ታሪክ ከሶስት ሺህ ዘመን ወደ አንድ ሺህ ዘመን አሳንሰው የተናገሩ ነበሩ። እኔ ያንን ሁሉ ነቅፌ ጽፌ ያለሁ ጃንሆይ ስለሱ ጠርተው አነጋግረውኛል። ብዙውን ጊዜ በምጽፍባቸው ነገሮች ሁሉ ጃንሆይ ያነጋግሩኝ ነበረ። ችግር አልነበረኝም። ጃንሆይ መልካም ስራ ይወዳሉ። እርግጽ መጥፎ ስራ ሲኖር ደግሞ አለመወዳቸውን ይገልጻሉ። ለምሳሌ አቤ ጉበኛ መጽሐፍት አንድ ለእናቱ ታትሞ ወጣ ጊዜ አዲስ ዘመን ብርሃኑ ዘሪሁን ነበረ ዋና ዘጋጅ። እዛ ጋዜጣ ላይ እዛ ታትሞ ወጣ ጋዜጣ ላይ አፄ ቴዎድሮስ እንዳንዳንዶቹ ነገስታት የሰለሞን ዘር የዳዊት ልጅ ብለው አይመጻደቁም ነበረ ብሎ ጻፈ። አቤ ነው ይሄን የጻፈው አቤ? አዎ። አንድ ለእናቱ መጽሐፍ ውስጥ ከዛ፣ ያ መጽሐፍ ያንን ረቪው የሚያደርግ ሰው አዲስ ዘመን ላይ እንዲህ ብሎ ጻፈ። ጃኖ በጣም ተቆጡ። ጌታቸው መካሻ ነበር ሚኒስትራችን። ብርሃኑ ከዛ አንሳ አለኛል። ሌላ ቢሆን ኖሮ ደርግ ቢሆን ኖሮ ወዘ ረሽ ነው ነበር። ከዛ አንሳ አለኛሉ ጌታቸው መካሻ አነሳውና ሬዲዮ አስቀመጠው ምንም ጉዳት አልደረሰበትም። ኋላ እንደገና ተመልሶ በደርግ ጊዜ የአዲስ ዘመኑ ዋና አዘጋጅ ሆኗል። ብርሃኑ ዘሪሁን ብርሃኑ ዘሪሁን ትልቅ ጸሐፊ፣ ወዳጄ፣ ጎበዝ ሰው ነበር። በጣም ጎበዝ ሰው ነበር። እና ጃኖ ብዙ የምንጽፈው አንዳንድ በጣም ከረር ያለ ነቀፋዎችን መንግስታቸውን ካልነካን በስተቀር በእውነቱ አይቆጡንም፣ ያልፋሉ። እኔ አንድ ጊዜ አንተ አንድ ጊዜ፣ ጋሽ ከቤ በሚቀጥለው አስራ አምስት ቀን ፕሮግራማችን ከዚያ ብንነሳ። አድማጮቼ፣ ለዛሬ አንጋፋውን የሰማንያ አምስት ዓመት የዕድሜ ባለጸጋውን ጋዜጠኛውን ከበደ አኒሳን አመስግኜ ዝግጅቴን ላብቃ። ንጉሴ አክሊሉን እናመሰግናለን። ቴርስጥልን ንጉሴ